ነሐሴ 6 2006 ዓ ም የአሜሪካ ድምፅ ራዲዮ የአማርኛ ቋንቋ አገልግሎት በኢትዮጵያ መንግሥትና በውጭ ሀገር የሚኖሩ ትውልደ ኢትዮጵያ ወይም ዳያስፖራ መካከል ያለውን ግንኙነት የገመገመ ዝግጅት ማቅረቡ ይታወሳል። ዝግጅቱ ውስጥ ከተካተቱት በርካታ ርዕሶች መካከል በካሊፎርኒያ የሚገኝ አዞሳ ፓሲፊክ የተባለ ዩኒቨርሲቲ ለጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ሊሰጥ አቅዱ የነበረውን የክብር ዶክትሬት ሥነ ሥርዓት የሰረዘበት ምክንያት አንዱ ነበር። ዝግጅቱ በአሜሪካ ድምፅ ራዲዮ መሰራጨቱን ተከትሎ አንዳንድ የቪኦኤ ጋዜጠኞች ሆን ብለው እውነቱን አዛብተዋል፣ የኢትዮጵያ ሕዝብ የዳያስፖራውን ድምፅ እንዳይሰማ አፍነዋል፣ የሚሉና በተለይም አዙሳ ፓሲፊክ ዩኒቨርሲቲ ሽልማቱን እንዲሰርዝ ዘመቻ ካደረጉት አንዱ ጋዜጠኛና የፖለቲካ አክቲቪስት አበበ ገላው ቪኦኤ ላይ ያቀረባቸው ክሶች በራሱ ዌብሳይት በኢሳትና በሌሎች የዳያስፖራ መገናኛ ብዙሃን ሲሰራጭ ሰንብቷል። ከአቶ አበበ ገላውና የዋሽንግተን ዲሲ ኢትዮጵያ ማኅበረሰብ ጣምራ ግብረ ኃይል ከተባለው የዳያስፖራ ቡድን ለአሜሪካ ድምፅ ራዲዮ አስተዳደር የተቃውሞ ደብዳቤዎች ደርሰዋል። የአሜሪካ ድምፅ ራዲዮም ከማናቸውም ወገን በዝግጅቶቹ ላይ የሚቀርቡ ተቃውሞዎችና ትችቶችን ትኩረት ሰጥቶ ያጣራል። በዚህም መሰረት የጣቢያው ኃላፊዎች የፕሮግራሞችን ይዘት በሚገመግም ገለልተኛ አጣሪ ቢሮ የፕሮግራሙን ይዘት አስመርምረው ለአቶ አበበ ገላው በኦፊሴል ምላሽ ሰጥተዋል። ቀጥለን በምናቀርበው ዝግጅት የነሐሴ ስድስቱን ዘገባ ዋና ዓላማና የተጠናቀረበትን ሁኔታ፣ የገለልተኛ አጣሪ ቢሮውን ድምዳሜዎች፣ እንዲሁም ከፕሮግራሙ ሰፊ ክፍል በአንድ ነጥብ ላይ የተፈጠረውን ውዥንብር ግልጽ ካደረግን በኋላ አሻሚ የሆኑና የተሳሳትንባቸው ነጥቦች ላይ ማስተካከያ ለመስጠት ነው። የአሜሪካ ድምፅ ራዲዮ ገለልተኛ አጣሪ ቡድን የነሐሴ ስድስቱን ዝግጅት ወደ እንግሊዝኛ አስተርጉሞ ይዘቱን እስኪያጣራ ጊዜ ስለወሰደ በፕሮግራሙ ላይ ማብራሪያ ለመስጠት መዘግየቱን እናምናለን። ለዚህም አድማጮቻችንን ይቅርታ እንጠይቃለን። ነሐሴ 6 2006 ዓ ም በአሜሪካ ድምፅ ራዲዮ የአማርኛው ቋንቋ የተሰራጨው ዘገባ የኢትዮጵያን መንግስትና በውጭ አገሮች በተለይም በዋሽንግተን ዲሲና አካባቢዋ የሚኖረውን የትውልደ ኢትዮጵያ ማህበረሰብ ግንኙነት የገመገመ ነበር። በዋሽንግተንና አካባቢዋ የኢትዮጵያን መንግስት ፖሊሲ የሚነቅፉና የሚደግፉ እንዳሉ ሲታወቅ በሐምሌ ወር መጨረሻ ላይ በዋሽንግተን ዲሲ በተካሄደው የዩናይትድ ስቴትስና የአፍሪካ መሪዎች ጉባኤ ላይ የተገኙ የኢትዮጵያ መንግስት ባለስልጣናት ከዳያስፖራው የገጠማቸው ተቃውሞ ትኩረት የሚስብ ነበር። የመሪዎቹ ጉባኤ በተከፈተ ሰኞ ሐምሌ 28 ቀን ከፍተኛ ቁጥር ያላቸው ትውልደ ኢትዮጵያ የዋሽንግተን ዲሲና አካባቢዋ ነዋሪዎች የኢትዮጵያ መንግሥትን ፖሊሲና የሰብአዊ መብት አያያዝ በመቃወም ሰላማዊ ሰልፍ አድርገዋል። የአሜሪካ ድምፅ ራዲዮ በዚያ ተቃውሞ ሰልፍ ላይ ያጠናቀረውን ዘገባ በወቅቱ አሰራጭቷል። ጉባኤውን ለመካፈል ዋሽንግተን የተገኙ የኢትዮጵያ ባለሥልጣናት ከዳያስፖራ አክቲቪስቶች ወይም የፖለቲካ ለውጥ አራማጆች በተናጠል የገጠማቸው ተቃውሞ በማኅበራዊ መገናኛ ብዙሐንና ዩቲዩብ ተሰራጭቷል። የኢትዮጵያ መንግሥት ኮሚኒኬሽንስ ጉዳዮች ሚኒስትር አቶ ሬድዋን ሁሴን በአንድ የቨርጂኒያ የልብስ መደብር ውስጥ እንዲሁም የንግድ ሚኒስትሩ አቶ ከበደ ጫኔ ላሊበላ በሚባል የዋሽንግተን ዲሲ ምግብ ቤት ውስጥ ከዳያስፖራ የፖለቲካ ለውጥ አራማጆች የገጠማቸው ተቃውሞ በምሳሌነት ይጠቀሳል። እነዚህ ክስተቶች ዜና ከመሆናቸውም በላይ የኢትዮጵያ መንግሥትን ከሚተቸው ዳያስፖራ ተቃውሞው እየጠነከረ መምጣቱን የሚያሳዩ ናቸው። በሌላ በኩል በዘገባው እንደቀረበው የኢትዮጵያ መንግሥት የሚቆጣጠራቸው መገናኛ ብዙሃን በዳያስፖራው ኑሮ አሉታዊ ፕሮግራሞች ይቀርባሉ። በኢትዮጵያ ቴሌቪዥን የሚቀርቡ የድራማ ዝግጅቶች በውጭ አገር ተምረው ኑሯቸውን አሸንፈውና ለማኅበረሰቡ ከፍተኛ አስተዋጽኦ ከሚያደርጉት ኢትዮጵያውያን ኑሮ ይልቅ ሳይሳካላቸው የቀሩና ቤት አልባ የሆኑ ምሳሌዎች ላይ በማትኮር የስላቅ ትረካ ከሚቀርብባቸው ድራማዎች ከአንድ ሙዚቃው ጋር ቀንጭቦ አቅርቧል። ዘገባው ሲቀጥል በውጭ አገር የሚኖሩ ኢትዮጵያውያን ለኢትዮጵያ ሕዝብና መንግሥት የኢኮኖሚ ምንጭ መሆናቸውን ያትታል። በሰው እጅ በአደራ ወደ አገር ለዘመድ ወዳጅና ለልዩ ልዩ ወጪዎች ድጎማ የሚገባው ገንዘብ ሳይሰላ በኦፊሴል በባንክ ከዳያስፖራ የሚላከው ገንዘብ ለአገሪቱ የውጭ ምንዛሬ ከሚያስገኙ ምርቶች ገቢ የላቀ መሆኑን ዓለም አቀፍ የገንዘብ ተቋማት ይናገራሉ። በአመት ከዳያስፖራ ወደ ኢትዮጵያ የሚገባ ገንዘብ ከሶስት ቢሊዮን ዶላር በላይ መሆኑን የዓለም ባንክ መረጃ ይናገራል። የአሜሪካ ድምፅ ራዲዮ ዘገባ ታዲያ እነዚህን ጭብጦች የዘረዘረና በዳያስፖራና በኢትዮጵያ መንግሥት መካከል ያለው ልዩነት መካረር ለምን እንዴትስ ቢሆን ይፈታል የሚል ግምገማ ያቀረበ ነው። እነዚህን ነጥቦች የገመገሙልን በየጊዜው ሚዛናዊ ትንታኔ ወይም አስተያየት የሚሰጡን የሕግ ባለሙያ አቶ ሙሉጌታ አረጋዊ ናቸው። ስለ ዳያስፖራ ተቃዋሚዎችም ሆነ ስለ ኢትዮጵያ መንግሥት የሰጡን ግምገማ ከነሙሉ ዘገባው በድረገጻችን www ኮም ላይ ይገኛል። 11 ደቂቃ የሆነው የነሐሴ ስድስቱ ዝግጅታችን ሰፊ አካል በእነዚህ ርዕሶች ላይ ያተኮረ ነበር። በካሊፎርኒያ የሚገኘው የአሱዛ ፓሲፊክ ዩኒቨርሲቲ ከዚያ ድግሪያቸውን ላገኙት ጠቅላይ ሚኒስትር ኃይለማርያም ማርያም የክብር ሥነ ሥርዓት ለማድረግ የነበረው እቅድ በጋዜጠኛና የፖለቲካ አክቲቪስት አበበ ገላው እንዲሁም በሌሎች ተቃውሞ መሰረዙ አንዱ የሰሞኑ ክስተት እንደነበር አንድ ባልደረባችን ገለጸልን። እዚህ ላይ መረጃውን በጊዜው አግኝተን ብንዘግብበት ተገቢ መሆኑን እንገልጻለን። ሆኖም በኢሳት ቴሌቪዥን እንደተነገረው ኢሳት ከሁለት ሳምንታት በፊት ርዕሱ ላይ መዘገቡን በማወቅ የኢሳትንም ሆነ የአቶ አበበ ገላውን ተዓማኒነት ለማጥፋት የነሐሴ ስድስቱን ፕሮግራም ባጠናቀረው ጋዜጠኛ ሄኖክ ሰማእግዜር ሆነ በዋና አዘጋጇ በራሴ በትዝታ በላቸው የተደረገ ደባ እንደሌለ ማስገንዘብ እንወዳለን። በአሜሪካ ድምፅ ራዲዮ አሰራርና ዘገባዎች ላይ ትችቶችና ቅሬታዎች ከተለያዩ የፖለቲካ ድርጅቶች፣ መንግሥታትና ለውጥ አራማጆች ይሰማሉ። ከኢትዮጵያ መንግሥት የአማርኛው ዝግጅት ክፍል ለተቃዋሚዎች ያደላል የሚል ባለ አርባ ሁለት ገጽ ክስ ከሦስት ዓመታት በፊት ቀርቦበታል። ቪኦኤም ገለልተኛ አጣሪ ቡድን በመመደብ በአግባቡ አጣርቶ ምላሽ ሰጥቶበታል። አቶ አበበ ገላውም በዝግጅታችን ላይ ቅሬታ ሲያቀርብ የመጀመሪያው አይደለም። ከዚህ ቀደም የቪኦኤን ዘገባዎችና የጋዜጠኛ ገለልተኝነትን ከጥያቄ የሚያስገቡ ተቃውሞዎችን አቅርቧል። የአሜሪካ ድምፅ ራዲዮ በእነዚህ ክስተቶች ላይ ተገቢውን ማጣራት አድርጎ በዘገባዎቹና አሰራሩ የሚተማመን መሆኑን አሳውቋል። ይህንን ካልን በኋላ የዝግጅት ክፍላችን የሚቀርቡ ቅሬታዎችና ትችቶችን በአግባቡ ተቀብሎ ተገቢውን ማጣሪያ የማድረግ አስፈላጊ ሆኖ ከተገኘ ምላሽም ይከተላል። የጋዜጠኝነት መርሆም ይኸው ነውና፣ የሆነ ሆኖ ከክፍላችን ባልደረባ ያገኘነው አቶ አበበ ገላው ከአሱዛ ፓሲፊክ ዩኒቨርሲቲ የሕዝብ ግንኙነት ኃላፊ ሬቸል ዋይት ጋር የተለዋወጠው የኢሜል መልእክት ጠቅላይ ሚኒስትሩን ለማክበር ተጀምሮ የነበረው ዝግጅት መሰረዙን ስለሚጠቁም አንደኛ፣ በዲያስፖራውና በኢትዮጵያ መንግስት መካከል ያለው ግንኙነት መሻከር ተምሳሌት በመሆኑ፣ ሁለተኛ፣ አቶ ኃይለማርያም ደሳለኝ የአገሪቱ መሪ እንደመሆናቸው ዜናው እንድምታ ስላለው በመጨረሻው ደቂቃ በዝግጅቱ ለማካተት በጋራ ወሰንን። ስነ ስርዓቱ የተሰረዘበትን ሁኔታ ከዩኒቨርስቲው ማጣራት ዘገባችንን የተሟላ እንደሚያደርገው በማመን ወደ ዩኒቨርስቲው ቃል አቀባይ ሚስ ሬችል ዋይት ስልክ መደወል አስፈላጊ ነበር። ፕሮግራሙን ያቀናበረው ሄኖክ ሰማ እግዜር ይህን ለማጣራት ጊዜው ስላልነበረው ሌላ የክፍላችን ባልደረባ የዩኒቨርስቲውን የሕዝብ ግንኙነት ኃላፊ በማነጋገር መልሱን በጽሑፍ ተቀበለ። በነገራችን ላይ የሬቸል ዋይት ድምፅ ለምን አልተቀዳም የሚል ጥርጣሬ የተመላበት ተቃውሞ ፕሮግራሙን ከሚተቹ ይሰነዘር ነበር። የተሰጠው ቃል በትክክል እስከ ተቀመጠ ድረስ አሰራሩ በጋዜጠኝነት ሙያ የተለመደ እንደሆነ ልናስገነዝብ እንወዳለን። በዚህ አሰራር መሰረት የተሰጠው ቃል በድምፅ ካልሆነ በስልክ ወይንም በጽሑፍ የተሰጠውን ምላሽ አንቀበልም አንልም። የሆነ ሆኖ ሬቸል ዋይት የዩኒቨርስቲው ባለሥልጣናት በዩናይትድ ስቴትስ የውጭ ጉዳይ መሥሪያ ቤት የተጻፈውን የኢትዮጵያ መንግሥት የሰብአዊ መብት አያያዝ በመገምገም ላይ እያሉ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ስልክ ደውለው መገኘት እንደማይችሉ በመናገራቸው ሥነ ሥርዓቱ መሰረዙን በቃል ገለጹልን። የአሜሪካ ድምፅ ራዲዮ ገለልተኛ አጣሪ ቢሮም ፕሮግራሙ የተሰረዘበትን ምክንያት ለማወቅ ወደ ሬችል ዋይት ባደረገው የስልክ ጥሪም የሕዝብ ግንኙነት ኃላፊዋ ይህንኑ ለአማርኛው አገልግሎት የሰጡትን ምክንያት ነው የደገሙት። በዘገባችን የተጠቀሰው ምክንያት ግን ጠቅላይ ሚኒስትሩ ስለሰረዙ የሚለው ብቻ በመሆኑ ማለትም የዩኒቨርስቲው ሹማምንት የኢትዮጵያን መንግሥት ሰብአዊ መብት ይዞታ እየገመገሙ እንደነበር ባለመጥቀሳችን አድማጮቻችንን ይቅርታን ጠይቃለን። በኢትዮጵያ ያለውን የሰብአዊ መብት ሁኔታ በየጊዜው ስለምንዘግብና ወደፊትም መዘገባችንን ስለምንቀጥል ከዚያ ሪፖርት ውስጥ ሆን ብለን የምናወጣበት ምክንያት አይኖርም። እንደ ሌሎች ጋዜጠኞች ሁሉ ታዲያ እኛም ሰዎች በመሆናችን አንዳንዴ በሰዓቱ ፕሮግራም ለማድረስ ስንጣደፍ፣ ወይም በአንድ ርዕስ ላይ ያለን መረጃ የተሟላ ሳይሆን ሲቀር ስህተት እንሠራለን። ሆኖም መሥሪያ ቤታችን እነዚህን ስህተቶች ተቀብሎ የማረም ግልጽ ፖሊስ ይከተላል። የአሱዛ ዩኒቨርሲቲ ቃል አቀባይ የጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የክብር ሥነ ሥርዓት መሰረዝን አስመልክቶ የሚሰጡን አዲስ መረጃ ካለ ማብራሪያ እንዲሰጡ በስልክ ጋብዘናል። ሬችል ዋይት በመጀመሪያ በውሳኔዎቻችን ሁሉ እግዚአብሔር ቀዳሚ ነው ከሚለው ዋናው መተክላችን፣ እምነታችን በላይ የሆነ እንደሌለ በመቅለዝ ልጀምር ካሉ በኋላ University leadership was monitoring and evaluating developments in Ethiopia, including the latest State Department statements on Ethiopian የታሰሩ ጋዜጠኞች ላይ ያሳልፈውን ውሳኔ አስመልክቶ የወጣው መግለጫ ጭምር በኢትዮጵያ የሚካሄዱ ጉዳዮችን እየተከታተሉ ሳለ ወዲያው ጠቅላይ ሚኒስትሩ ጉዟቸውን በአጭር እንደሚቆርጡ መልእክት ደረሰን። ስለዚህ ስነ ስርዓታችን ተሰረዘ። የትኛው ነጥብ ለው ለዩኒቨርስቲው ባለሥልጣናት ውሳኔ ዋና መሰረት የሆነው የጠቅላይ ሚኒስትሩ ስነ ስርዓቱ ላይ እንደማይገኙ እናንተን ማሳወቅ ወይስ የሰብአዊ መብት ጉዳይ ለሚለው ጥያቄያችን ዩኒቨርሲቲ ኢስ ኤክስትሬምሊ ኮንሰርንድ ዊዝ ሁመን ራይትስ ዩኒቨርስቲው የሰብአዊ መብት መከበር በጣም ያሳስበዋል እግዚአብሔር እንደሚያስቀድም አንድ የክርስቲያን ተቋም ሆኖም የክብር ሥነ ሥርዓቱ የተሰረዙባቸው ምክንያቶች ተከታታይ ናቸው የኢትዮጵያ የሰብአዊ መብት አያያዝ አሳስበውን ዜናዎችን እየተከታተልን ሳለ ጠቅላይ ሚኒስትሩ ስልክ ደውለው ለክብር ስነ ስርአቱ እንደማይገኙ ገለጹልን። የዲያስፖራ ማህበረሰብ አባላት ስነ ስርአቱን እንድትሰርዙ ያደረጉት ጥረት የቱን ያህል ሚና ነበረው? እንዳልኩት ዩኒቨርስቲው ለውሳኔዎቹ ሁሉ መሰረት የሚያደርገው እግዚአብሔር ቀዳሚ ነው የሚለውን መተክሉን ነው። ስለዚህ በውጭ ድርጅቶች እኛን ማግባባት ሳይሆን የውስጥ መርሃችን ላይ ነው ያተኮር ነው። ቀድሞውኑ ለጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የክብር ስነ ስርዓት ማድረግ ከየት ነው የመነጨው? ስለዚህ ጉዳይ ልናገር አልችልም የዚያ ውሳኔ አካል አልነበርኩምና። አቶ አበበ ገላው ስለ ጠቅላይ ሚኒስትር ኃይለ ማርያም ሽልማት መሰረዝ የቪኦኤ አማርኛው አገልግሎት የዩኒቨርሲቲውን ቃል አቀባይ ጠቅሶ ባቀረበው ዘገባ የተሰጠውን ምክንያት ስህተት መሆኑን በመጠቆም በተደጋጋሚ ለአሜሪካ ራዲዮ ኃላፊዎች ደብዳቤ ጽፏል። የበኩሉን እንዲያስረዳም ጠይቀናል። አመሰግናለሁ። ድሉ ስለተሰጠኝ በመጀመሪያ ጋና የማቅረብ ብፈልግም ቅሬታ የማቅረብ እፈልጋለሁ ደግሜ። ምክንያቱም በዚህ በኦገስት ትዌልቭ በፈረንጆቹ አቆጣጠር በአቶ ሄኑክ ሰማዜር የተላለፈው ዜና በጣም በርካታ የሆኑ መዛባቶችን ያካተተ ነበር እና ዋናው ቅሬታ ይም እነዚህ አይነት ስህተቶች የጎሉ ስህተቶች ያለበት ዜና አንደኛ መተላለፉ፣ ሁለተኛ ደግሞ ከተላለፈ በኋላ ወቅቱን ጠብቆ መታረም ነበረበት። ይሄ አለመደረጉ አሁንም ከፍተኛ የሆነ ቅሬታ እንዲሰማኝ አርጓል። አንደኛ የአፍሪካ መሪዎች ስብሰባ ለመሳተፍ ወደ አሜሪካ በመምጣታቸው አዙሳ ፓስፊክ ዩኒቨርሲቲ ሊያከብራቸው ዝግጅት አድርጎ ነበር ይላል ለምሳሌ ይሄ ሀሰት ነው የዩኒቨርሲቲው አስተዳደር አቶ ሀይለማርያምን ልናከብራቸው ይገባል የእኛ ዩኒቨርሲቲ ምሩቅ ናቸው ብሎ ውሳኔ አስተላልፎ ነበር እና ቆየት ያለ ነው ይሄን አጋጣሚ እንግዲህ ወደ አሜሪካ መምጣታቸውን ተከትሎ ነው ዩኒቨርሲቲው ለአቶ ሀይለማርያም ቀደም ብሎ ሊሰጣቸው የወሰነውን ክብር ለመስጠት ዝግጅት አድርጎ የነበረው ይሁና ግን እንደሚታወቀው አቶ ሀይለማርያም ደሳለኝ ወደ አሜሪካ የሚመጡት በ በዚህ የአፍሪካ የመሪዎች ስብሰባ ለመሳተፍ ቢሆንም እርሳቸው ከመምጣታቸው በፊት ዩኒቨርስቲው ውሳኔ አድርጎ ስብሰባ አድርጎ ለአቶ ኃይለማርያም ደሳለኝ ይሰጥ የነበረውን ክብር የቀለበሰበት ሁኔታ ነበረ። ይሄ እንግዲህ የሆነው የአሜሪካ ድምፅ ሬዲዮ እንደዘገበው ሳይሆን ዩኒቨርሲቲው በኢትዮጵያ ውስጥ ያሉ የሰብአዊ መብት ጥሰቶችን በዝርዝር ተመልክቶ ልዩ ስብሰባ ጉባኤ ተቀምጦ አይቶ በዛው መሰረት ለአቶ ኃይለ ባለም ደሳለኝ ይሄንን ክብር መስጠት ለዩኒቨርሲቲውን ስም ጥሩ አይደለም የሚል ውሳኔ አስተላልፎ ነው ይሄንን ዝግጅት የሰረዘው። ዝግጅቱ መሰረት ብቻ ሳይሆን የክብሩ የተሰጣቸውንም ክብር መልሶ ወስዷል። አሜሪካ ድምፅ ላይ በቀረበው ስለ ዝግጅቱ መሰረት ብቻ ነው። ሌላው ምንድነው ተብሎ የተዘገበው አበበገላው ዝግጅቱ የተሰረዘው በእርሱና በአለም አቀፍ ህብረት ለኢትዮጵያን የሰብዓዊ መብት ድርጅት ጫና መሆኑን ዘግበዋል ይላል። እኔ ለምሳሌ እንዲህ አይነት ዘገባ በእኔ ጫና ይሄ የተሰረዘ የሚል ነገር አቅርቤም አላውቅም። በግሎባል አሊያንሱ ወይም በዓለም አቀፉም ህብረት ጫና ተሰረዘ የሚል ነገር አልተዘገበም። ይሄም ሐሰትና ፈጠራ ነው የተዘገበው የግሎባል አሊያንሱም ሆነ እኔ እኔ እንደ ጋዜጠኛ በርካታ ጥያቄዎችን ዩኒቨርሲቲውም አቶ ኃይለማርያም ደሳለኝ በኢትዮጵያ ውስጥ ባለው የሰብዓዊ መብት ጥሰት በከፍተኛ ደረጃ ተሳታፊ የሆኑ ጠቅላይ ሚኒስቴርም ናቸው። የዚህ መንግስት የበላይ ኃላፊ ናቸው። ተሳታፊ መሆናቸው እየታወቀ ዩኒቨርሲቲ እሳቸውን ማክበር እንዴት ያየዋል የሚሉ ስምንት ዝርዝር የሆኑ ጥያቄዎች ከዚህ ጋር ተያያዥ የሆኑ ጥያቄዎችንና የስቴት ዲፓርትመንት በዚህ የአሜሪካ መንግስት የውጭ ጉዳይ ሚኒስቴር በኢትዮጵያ ላይ ያወጣው የሰብዓዊ መብት ጥሰትን በዝርዝር የሚያስቀምጥ ሪፖርትን ለዩኒቨርሲቲው ያቀረብኩበት ሁኔታ አለ። ግሎባል አልያንሱም ደግሞ ጎን ለጎን ደብዳቤ ጽፏል ለዩኒቨርሲቲው። በእኛ ጫና ተሰረዘ የሚል ነገር በዘገባም በፍጹም አልቀረበም እና ይሄም ሀሰት ነው። ሌላው ደግሞ አቶ አበበ ገላው የራሱን ሀሳብና የራሱን ድምዳሜ አድርጓል የሚለው ይህም ትክክል አይደለም። እኔ ያቀረብኩት ዘገባ ያው በግልጽ የታተመ የወጣ የሚዲያው ላይ ያለ ነው። ማንም ሊያዩ ይችላል። ሬቸል ዋይት አንድ ምንጭ ነች። እኔ የጠቀምኩባት አንድ ምንጭ ነች እንጂ በእሷ ላይ ብቻ የተመሰረተ ዘገባ አላስተላለፉም። ምክንያቱም ያንን ባረግ ሙሉ የተሟላ መረጃም ላቀርብ አልችልም። ከዛ በተጨማሪ ላይ አንደኛ በዚህ በዩኒቨርሲቲው አመራር ጉባኤ የተሳተፈ ሰው በስም ልጠቅሰው አልችልም፣ ምክንያቱም የዩኒቨርሲቲው ፈቃድ አልሰጠውም። አንደኛ እሱ ነው። ሁለተኛ ደግሞ በሎስ አንጀለስ የሚገኙ የኢትዮጵያ የቆንስላ ኦፊስ ውስጥ የሚሰሩ ባለስልጣን እሳቸውንም እንደዚሁ በትምልጠቻቸው አልችልም። ሶስት ሶርስ ነው ለዚህ ዜና የተጠቀምኩትና ይሄም ትክክላል። ሌላው ደግሞ አቶ ሄኖክ ማዘር ባቀረበው ዘገባ ላይ አበበ ገላው በጻፈው ደብዳቤ ላይ ብሎ ያቀረበው ነገር አለ። ይሄም ሙሉ በሙሉ ሀሰት ነው። ምክንያቱም እኔ ለአብዛ ፓሲፊክ ዩኒቨርሲቲ የጻፍኩት ደብዳቤ እንደሌለ ሊታወቅልኝ ያስፈልጋል። የጻፈው የግሎባል አሊያንስ ፎርደራይት ኢትዮጵያን ወይም ደግሞ የዓለም አቀፍ ኅብረት ለኢትዮጵያውያን የሰብዊ መብት የሚከራከረው ድርጅት ነው። እሱ የሚጻፈው በኔትን ሳይሆን ዳኛቸው ተሾመ የሚባለው በእኛ አባል ነው። አቶ አበበ ገላው ከላይ ያቀረባቸውን ነጥቦች እናመሳክር። አንደኛ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ወደ ኢትዮጵያ መመለስ እንዳለባቸው በመግለጻቸው የሚለው የሬቸል ዋይት ቃል ነው። በእኛ ዘገባ ከፊትም ከኋላም አልተባለም። ሁለተኛ ዝግጅቱ የተዘረዘው በአበበ ገላውና ዓለም አቀፍ ትብብር ለኢትዮጵያ መብት ጫና በሚል አቶ አበበ ያቀረበው መረጃ በእርግጥም በእኛ ዘገባ ጫና የሚል ቃል አልተጠቀምንም። በዓለም አቀፍ ትብብር ለኢትዮጵያውያን መብት እና በራሱ የቀረበ ተቃውሞ ውሳኔው መቀልበሱን በዘገባው አስፍሯል ነው ያልነው። ይህንንም ያገኘነው ረቡዕ ጁላይ 23 በሰባት ሰዓት ሰባት ደቂቃ ላይ ባሳተመው፣ ዩኒቨርሲቲው የጠቅላይ ሚኒስትሩን ክብር ገፈፈ በሚል ርዕስ ባሰፈረው ጽሑፍ ላይ ነው። እንዲህ ይላል። የአሜሪካ ወንጌላዊት ዩኒቨርሲቲው አስተዳደር ውሳኔውን ያሳለፈው ባለፈው አርብ በጠራው አስቸኳይ ስብሰባ ላይ ይህ ዘጋቢ ራሱን አበበ ገላውን ማለቱ ነው። በርካታ የተቃውሞ ጥያቄዎችን በማንሳት የሰብአዊ መብት ለሚጥስ ሰው ክብር መስጠት ከአሱሳ ፓሲፊክ ዩኒቨርሲቲ መመሪያ ቃል ጋር አብሮ ይሄዳል ወይ የሚል ጥያቄ ካነሳ በኋላ ነው። ሶስተኛውና የመጨረሻው ነጥብ ደብዳቤ አልጻፍኩም የሚለው ሲሆን ይህንን የአሜሪካ ድምፅ ራዲዮ ያገኘው ራሱ አቶ አበበ ገላው ለአንድ ባልደረባችን በላከው ኢሜል ነው። ለእኛ ያስተላለፈው ኢሜል ከአሱሳ ፓሲፊክ ዩኒቨርሲቲ ቃል አቀባይ ሬቸል ዋይት ጋር በጁላይ 17 እና 19 የተለዋወጠውን ሲሆን ቃሉንም የወሰድነው ራሱ ከላከልን የኢሜል ልውውጥ ነው። በዘገባችን ደብዳቤ ነው ያልነውን ኤሌክትሮኒክስ ደብዳቤ ወይንም ኢሜል በሚል እናርማለን። የአሜሪካ ድምፅ ራዲዮ አስተዳደር አቶ አበበ ገላውና የዋሽንግተን ዲሲ የኢትዮጵያ ማህበረሰብ ጣምራ ግብረ ኃይል ያቀረቡትን ተቃውሞ ነጻ በሆነ ገለልተኛ አጣሪ ቢሮ ወደ እንግሊዝኛ አስተርጉሞ ይዘቱን መገምገሙን ገልጸናል። መስሪያ ቤቱ የደረሰባቸውን ግኝቶች ቀጥለን እናቀርባለን። አንደኛ፣ የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በዘገባው ለኢትዮጵያ መንግስት ወገንተኝነት አላሳየም። ሁለተኛ የአሜሪካ ድምፅ ራዲዮ በዚያ ዘገባው ያቀረበው የአሱዛ ዩኒቨርስቲ የክብር ሥነ ሥርዓት ጠቅላይ ሚኒስትሩ ስለ ሰረዙ ነው ማለቱ ትክክል ነው። ነገር ግን ጠቅላይ ሚኒስትሩ ደውለው ከመሰረዛቸው በፊት ዩኒቨርስቲው የሰብአዊ መብት አያያዛቸውን ይገመግም ነበር የሚለው የሕዝብ ግንኙነቷ መልስ ባለመካተቱ ታሪኩን በስፋት ማስረዳት ይችሉ የነበሩ ጭብጦችን አስቀርቷል። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ ዝግጅት ነሐሴ ስድስት ቀን ያስተላለፈው ፕሮግራም የኢትዮጵያ መንግሥት የሚቃወሙ ወገኖችን አመለካከት በስፋት ያስተናገደ፣ ነገር ግን የኢትዮጵያ መንግሥትን የሚደግፉ ወገኖችን ሐሳብ በበቂ ያላካተተ ነው ብሏል። የአሜሪካ ድምፅ ራዲዮ ነሐሴ ስድስት ቀን ያስተላለፈው ፕሮግራም ጋዜጠኞቹ ከዕለት ተዕለት ዜናዎች አልፈው በየጊዜው ጥልቀት ያላቸው ትንታኔዎችና አስተያየቶችን ለፕሮግራሙ ተከታታዮች ለማቅረብ የሚያደርጉት ጥረት ምሳሌ ነው። አብዛኞቹ የኢትዮጵያ መንግሥት ባለሥልጣናት ለአሜሪካ ድምፅ ራዲዮ ጋዜጠኞች አስተያየታቸውን መስጠት ያለመፈለጋቸው የተሟላና የሁሉንም ወገኖች አስተያየት የያዙ ዘገባዎችን ለማቅረብ ለምናደርገው ጥረት ፈታኝ ነው። በሌላ ጎን ደግሞ ተቋማዊና ሙያዊ ሚናችንን የሚገነዘቡ ያሉትን ያህል የኢትዮጵያን መንግሥት ከሚቃወሙ ወገኖች ቪኦኤን የእነርሱ ድምፅ አድርጎ የመውሰድ ግምት ይታያል። ከዩናይትድ ስቴትስ ኮንግረስ በጀቱ የሚመደብለት ቪኦኤ ገለልተኛ ነጻና የታመነ የዜና ምንጭ ነው። በጋዜጠኝነት ሥራዎቹና በመዝናኛ ዝግጅቶቹ የአሜሪካን ባህል፣ የዲሞክራሲና የነጻነት መርሆችን ከወቅታዊ ዜናና ትንታኔዎች ጋር ከማቅረብ ባሻገር በቻርተሩ እንደተቀመጠው ቪኦኤ የዩናይትድ ስቴትስ መንግሥት ልሳን አይደለም። ይህንን ተቋማዊ ነጻነት አስፍተን ስንመለከተው ቪኦኤ የየትኛውም ሀገር መንግስት ሆነ ተቃዋሚ ወይንም ለውጥ አራማጅ ቡድን ደጋፊም ተቃዋሚም አይደለም። ቪኦኤ ነጻ ተቋም ነው። የቪኦኤ ጋዜጠኞችም ስራቸውን በሚያከናውኑበት ወቅት በመረጃ የተደገፉ ሀቆችን፣ ሚዛናዊ ዜናዎችና መረጃዎችን ከማንም ሳይወግኑ የተሟላ ማብራሪያ እንዲያቀርቡ የሚመሩበት የጋዜጠኝነት ሙያ ሰነድ ያዛል። የዩናይትድ ስቴትስ ምክር ቤት ባጸደቀው ደንብ ላይ የተዘረዘሩትን የጋዜጠኝነት መርሆች ተከትለን አሁንም ወደፊትም እንሰራለን። በየቀኑ ስለምታዳምጡን ለምናቀርብላችሁን ፕሮግራም ስለምትሰጡን አመኔታ አድማጮቻችንን እናመሰግናለን።